ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡስ ሙሉ ነው። መስታወት አራጋውኔ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። የዛሬውን ዝግጅታችንን እናስተዋውቃችሁ። ፖሊስ በቀድሞ የሶማሌ ክልል ፕሬዚዳንትና በሌሎች የጠየቀው ተጨማሪ የምርመራ ጊዜ ዛሬም ተፈቀደለት። በሌላ በኩል ደግሞ በነግርማ ቶሎሳ የክስ መቃወሚያ ብይን ለመስጠት ፍርድ ቤቱ ቀጠሮ ሰጥቷል።

ቤንሻንጉል ጉሙዝ መካከል ያሉትን ችግሮች እንዲፈታ ጠይቀዋል። አይ ማንም አልተናገራቸውም። የግቢን ፖሊክስ ጨምሮ ማንም የተናገራቸው የለም። በሰላም ነው የተጠናቀቀው። ከተጠናቀቀ በኋላ ሁሉም በሰላም ግቢ ውስጥ እየተዘዋወረ ነው። ዝርዝሩን ይዘናል። በሌላ ዘገባ በመቀለ ከተማ በሊስትሮ ስራ ተሰማርተው ያገኟትን በመቆጠብ ቀጣይ ሕይወታቸውን ለመለወጥ የሚጥሩ ወጣቶች የዛሬ የጋቢና እንግዶቻችን ናቸው። በአምሳ ብር መቶ ብር ምናምን እያልኩ ያው ብሩ መሰብሰብ ጀመርኩት። በገቢ በአንድ ቀን ከሁለት መቶ አምሳ ሁለት መቶ መካከለኛ ነው እሱ። ሁሉንም ዘገባ ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን፣ ካድማስ ተሻገሩ። ዜና እናስቀድም። ወደ መጀመሪያው ዜና እናልፋለን። ዩናይትድ ስቴትስና ታሊባን ሩሲያ ነገ አርብ ሞስኮ ውስጥ በምታስተናግደው የጋራ ጉባኤ ላይ እንደሚሳተፉ ተገለጸ። ጉባኤው ለአፍጋኒስታን ዘላቂ ሰላም የሚበጀውን ለመምከር እንደሆነም ታውቋል። የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዣካሮቭ ዛሬ በጉባኤው ዋዜማ በሰጡት ቃል ዩናይትድ ስቴትስን ጨምሮ የተለያዩ አስራ ስድስት ሀገሮች ልኡካን በሞስኮ የምክክር መድረክ ላይ እንደሚገኙ ገልጸዋል። ቃል አቀባይዋ እንደገለጹት ጉባኤው ለጋራ ውይይትና ምክክር ምቹ ሁኔታን በመፍጠር ላይ የሚያተኩር ይሆንና ለአፍጋኒስታን ችግሮችን በተቻለ ፍጥነት ስምምነት ላይ የደረሰበት መፍትሔ እንደሚያቀርብ ይጠበቃል። በሌላ ዜና ታንዛኒያ ውስጥ ባልታወቀ ስፍራ ታስረው የነበሩ ሁለት የሲፒጂ አባላት ዛሬ መለቀቃቸው ተገለጸ። ለዛሬ የያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ካድማስ ስንሻገር ንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር ወደ መጀመሪያው ዘገባችን የምናልፈው ፖሊስ በቀድሞ የሶማሌ ክልል ፕሬዚዳንትና በሌሎች የተጠየቀው ተጨማሪ የምርመራ ጊዜ ዛሬም ተፈቀደለት። በሌላ በኩል ደግሞ በነ ግርማ ቶሎሳ የክስ መቃወሚያ ብይን ለመስጠት ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አመሀ ዝርዝሩን ይዟል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ተረኛ ወንጀል ችሎት የቀድሞውን የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ኡመርን ጨምሮ የሌሎችን ተጠርጣሪዎች ምርመራ ውጤት በምን ደረጃ ላይ እንዳለ ፖሊስ እንዲያስረዳ አዘዋል። በዚሁ መሰረት ፖሊስ የተገደዱ ሰዎችን የአገዳደል ሁኔታ ለማጣራት ከምስክሮች ቃል እየተቀበለ መሆኑን፣ የሟቾችን ማንነት ለመለየት የባለሙያ ማስረጃ እያሰባሰበ መሆኑን፣ ወንጀል የተፈጸመባቸውን የጦር መሣሪያዎችን እየያዘና እንዲሁም ወንጀሉን ለማስፈጸም የወጣውን ገንዘብ በሰነድ እያሰባሰበ መሆኑን እና የመሳሰሉትን የምርመራ ሥራዎቹን እያከናወነ እንደሆነ አስረድተዋል። እነዚህ ሥራዎች አሁንም እየቀጠሉ እንደሆነም ገልጸዋል። እነዚህ የምርመራ ሥራዎች ከተፈጸመ ወንጀል ዐይነትና ባሕሪ እንዲሁም ማስረጃዎቹ ከሚሰበሰቡበት ስፍራ ስፋት አኳያ ፍርድ ቤቱ ተጨማሪ 14 ቀን የምርመራ ጊዜ እንዲፈቅድለት ጠይቋል። የተጠርጣሪ ጠበቆች የመርማሪ ፖሊስን ጥያቄ በብርቱ ተቃውመዋል። በደንበኞቻቸው ላይ እየተካሄደ ነው የሚባለው ምርመራ ሁልጊዜም አንድ አይነት መሆኑንና ተጠርጣሪዎቹም በእስር ቤት ወደ 80 ቀን ያህል መቆየታቸው ፍርድ ቤቱ ሊያዩ እንደሚገባና 14 ቀንን ሊሰጠው አይገባም ሲሉ ተከራክረዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠና የፖሊስን የምርመራ መዝገቦች ከተመለከተ በኋላ የተጠርጣሪ ጠበቆችን ተቃውሞ ውድቅ አድርጎ ለፖሊስ የ14 ቀን ተጨማሪ የምርመራ ጊዜ በመፍቀድ ለዳር 13 ቀን 2011 ዓ ም ተለዋጭ ቀጠሮ ሰጥተዋል። የሶማሌያ ክልል ፕሬዚዳንት አቶ አብዲ መሐመድ፣ ፖሊስ ኮሚሽነሩ ፈርሃን ጣሄር፣ ወይዘሮ ራሄማ መሐመድ፣ አቶ አብዱራዛቅ አሚን በተለያዩ የወንጀል ድርጊቶች ተጠርጥረው መያዛቸው አይዘነጋም። በዚሁ ችሎት ጠቅላይ አቃቢ ሕግ ሰኔ 16 ቀን 2010 ዓ ም በመስቀል አደባባይ በተደረገው ሰላማዊ ሰልፍ በጠቅላይ ሚኒስትር አብይ አህመድ ላይ የግድያ ሙከራ አድርገዋል ሲል የከሰሳቸው እነ ግርማ ቶሎሳ ባቀረቡት የክስ መቃወሚያ የአቃቢ ህግን መልስ በጽሑፍ ከተቀበለ በኋላ ብይን ለመስጠት ለህዳር 7 ቀን 2011 ዓ ም ቀጠሮ ቆርጧል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። መለስካቸው አማሃን ከፍርድ ቤት ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። የቀድሞዋ የተቃዋሚ ፓርቲ መሪ ወይዘሪት ብርቱካን ሚደቅሳ ዛሬ አዲስ አበባ ገብተዋል። የቀድሞ የቅንጅት አመራር አባልና የአንድነት መሪ ወይዘሪት ብርቱካን ሚደቅሳ ዛሬ አዲስ አበባ ሲደርሱ በመኖሪያ ቀያቸው ፈረንሳይ ለጋሲዮን ሲሆን ሞቅ ያለ አቀባበል ጠብቋቸዋል። አሉላ ከበደ የተለያዩ ሰዎችን አነጋግሮ ተከታዩን ዘገባ አጠናቅሯል። ነብዩ ባዘው እባላለሁ ከፈረንሳይ ልጋ ሲሆን የወይዘሪት ብርቱካን ሚደክሳ የፈረንሳይ ልጋ ሲሆን አቀባበል ዝግጅት ኮሚቴ አንዱ ነኝ። እኔ አቶ ነብዩ እንደ ተረዳሁት በግላችሁ ተነሳስታችሁ ያደረጋችሁት ስነ ስርአት ነው። ዛሬ ማለዳ ወይዘሪት ብርቱካን ወደ አዲስ አበባ በገባችበት ጊዜ እስኪ ያቀባበሉ ስነ ስርአት ምን ይመስል እንደ ነበር የትና እንዴት ተቀበላችኋት? እንዴት ስተሰባሰባችሁ? እሷ ወደ ሀገር ልትመለስ እንደሆነ በተለያየ መንገድ ቀማን ማህበራዊ ድረ ገጾች ላይም ተነግሯል። እውነት መሆኑን ማረጋገጥ ከቻልን በኋላ አጭር ጊዜ ነበር። በዛ በአጭር ጊዜ ውስጥ እዚህ አይነት አቀባበል ማድረግ እንዳለብን የት ነው የምንቀበላት፣ እሳት ነው የምትገባው፣ ካለው የወቅቱ ሁኔታ ተነስተን እንዴት እንዴት አይነት አቀባበሎች ማድረግ እንችላለን የሚለውን ነገር በአስቸኳይ ተሰብስበን በራሳችን ተመሳሽነት የተወሰነ ኮሚቴ በማዋቀር በቀጥታ የአቀባበሉን ሁኔታ እንዴት እናደርግ፣ ከየት እንቀበላት የሚለውን ነገር ላይ ተነጋገርን። በነበረን መረጃ መሰረት ዛሬ ጠዋት አንድ ሰዓት ጎዳ ዓለም አቀፍ አውሮፕላን ማረፊያ እንደሚደርስ ሰምተናል። ከኤርፖርት ሄዶ መቀበል ይቻላል አይቻልም፣ ይከለክላል አይከለክልም፣ ይህን ሁኔታ ማረጋገጥ መንግስት አቀባበል ያደርጋል ወይ፣ በቀጥታ ቤተሰብ ነው የሚቀበለው፣ እኛ ምንድነው የምናደርገው፣ የሚኖሩት ነገሮች መረጃ ማግኘት አስቸጋሪ ነበር። የተወሰኑ ሰዎች ሰፈር ያለውን አካባቢ አቀባበል ለማድረግ ተዘጋጀን። ሰፈር ውስጥ ሆነን አካባቢው ማጥፋት እና ምንጣፎችን ማዘጋጀት፣ ባነሮችን መለጠፍ፣ ወጣቶቹ እና ነዋሪዎቹ ግራና ቀኝ ሆነው እንዴት እንደሚቀበሉ ያን ያንን ማዘጋጀት፣ የተወሰነ ሰው ደግሞ ኤርፖርት አካባቢ ላይ ያለውን ነገር ይዞ ወደዚህ የሚመጣ ተዘጋጀን። ባንዲራ ይዞ መውጣት ይቻላል አይቻልም፣ እነዚህ እናደርጋለን አናደርግም፣ የህግ አካላቶችን መጠየቅ ይገባል አይገባም ብዙ ነገሮች ነበሩ። ጊዜው አጭር ነበረ። ነገር ግን በነዚህ ሁኔታዎች ሁሉ አልፈን የዛሬውን አካባበል በዚህ መልኩ ማድረግ ችለናል። መልካም። አቶ ነቢዩ እንደ ነገርከኝ፣ እንግዲህ በአጭር ጊዜ ውስጥ ያገኛችሁት መረጃ ይዛችሁ በገዛ ፈቃዳችሁ ተነሳስታችሁ ይህን ያዘጋጃችሁት፣ መሰረታዊ ጥያቄ ብጠይቅ፣ ወይዘሪት ብርቱካን በኢትዮጵያ የፖለቲካ እንቅስቃሴ ውስጥ የነበራትን ድርሻ ወይም ሚና ብዙዎች የሚጋሩት ብዙዎች የሚያውቁት ይመስለኛል። ለእናንተ ግን በዚህ በተለየ ስሜት እንድትነሳሱ ወይዘሪት ብርቱካን የምትቀበሉበትንም ሆነ የምትሰጡትን አክብሮት ለማሳየት እንድትነሳሱ ምንድን ነው ምክንያታችሁ? ወይዘሪት ብርቱካን ለእናንተ ባጭሩ ማን ነች? ብርቱካን በተና ሁለት ዓመተ ምህረት አካባቢያችን ወክላ ለሕዝብ ተወካዮች ምክር ቤት ለመወዳደር በወሰነችበት ጊዜ በወቅቱ በአካባቢያችን በህብረተሰቡ ላይ ይደርስ የነበረውን በደል እሷ በደረሰችበት ደረጃና ባላት እውቀት ባላት የህግ ሙያ በወቅቱ ለሕዝብ ተወካዮች ምክር ቤት ተወዳድራ ምክር ቤት አልፋ በቀጥታ የማህበረሰቡን ችግር ለማቅረብና ችግሮቻችንን መስ ለማሰጠት ወስና ስትገባ የነበረው የምርጫ ቦርድ አንድ የመንግስት ሰራተኛ ስራውን ለቆ ነው ምርጫ ቦርድ ሄዶ መመዝገም ይችላል። በዛ ደረጃ የእኛን ማህበረሰብ ችግር ለመፍታት በወቅቱ ስራዋን ለቃ ለሕዝብ ተወካዮች ምክር ቤት ተወዳድራ የእኛን ችግር ለማሰማት በወሰነችበት ጊዜ በእድሜዋ ልጅ ነበረች። ነገር ግን ለህብረተሰቡ ካላት ተቆርቋሪነት የወሰደችው እርምጃ ያንን ለማገዝ አብረን አስቆመን ነበርና፣ በሴትነቷ በዚያ ምርጫ ላይ ያደረገችው እንቅስቃሴ ያየ ኢትዮጵያዊ የሚገርም ነበር። ለእኛ ብላ ስራዋን ለቃ እንደገና ደግሞ ለምርጫው የሚጠይቀውን ነገር ለማሟላት ፋይናንስ ይጠይቅ ነበረ፣ ጉልበት ይጠይቅ ነበረ፣ አዳራሽ ምክራት ይጠይቅ ነበረ፣ የተለያዩ ነገሮች። ይሄንን ነገር በሙሉ ራሷ አስተባብራ ራሷ አደረገች እና የከፈለችው ነገር ቀላል አልነበረም። ከዛ ልምድ ከተመታች በኋላ የአስራ ዘጠኝ መቶ ዘጠና ሰባት የምርጫ ዘጠና ሰባት ወደ ቅልጅት ውስጥ የገባችበት በቅልጅት ውስጥ ያበረከተችው አስተዋጽኦ ከዛ ጋር ተያይዞ የደረሰባት ግፍና በደል የማይረሳ ነው። ነገር ግን እሷ ላይ የደረሰው በደር እኛን ይሰማናል። እና የምን ጊዜም የምን ጊዜም ጀግናችን ናት። ስለዚህ ለእሷ የምናደርገው ነገር መቼም ከእዛ አስራ ስትወጣ ለመጀመሪያ ጊዜ በሚባል ደረጃ ኮሚቴ አዋቅረን መኪና ገዝተን ሸልመናል። የዝግጅት ኮሚቴ አባል ነበርኩኝ እኔ አስተባባሪም ነበርኩኝ። ድጋሚ ታስራለች፣ ግፍን ተቀብላለች። ድጋሚም በሞት አስራ ስትወጣ ወጣ ልዩ አቀባበል አዘጋጅተን ተቀብለናታል። በመጨረሻ ከሀገር ወጥታ ከሰባት ዓመት ከስምንት ወር በላይ ቆይታ ነው ወደ ሀገር የገባችው እና ምንጊዜም ለእሷ ያለን ክብር መግለጽ በምንችለው ማድረግ በምንችለው ነገር በሙሉ መግለጽ ስላለብን የሕዝብ ልጅ ስለሆነች፣ የኢትዮጵያ ልጅ ስለሆነች በሴትነቷ ግን የደረሰባት ግፍ እና በደል መቼም አይረሳም። ማንም አይችለውም ያንን ግፍ እና በደል ለሕዝብ ስትል ተቀብላለች እና የሁልጊዜ ጀግናችን ናስለኛል። አቶ ነቢዩ ባዘዘው ከወይዘሪት ብርቱካን የሚደቅሳ አቀባበል አዘጋጆች አንዱ ለጊዜ አመሰግናለሁ። እግዜር ይስጥልኝ። እግዚአብሔር ስልኛ አመሰግናለሁ። በጣም በጣም ነው ደስ ያለኝ። በጣም ነው የማመሰግነው የኔ ሀብቶቼ እናንተ ናችሁ። በጣም በጣም በጣም በጣም ነው የምወዳችሁ። ሁሉንም መሳም እፈልጋለሁ። ቀላል ነገር አይደለም። አለፈው ሰባት ስምንት ዓመት ያለፈው በእያንዳንዱ ቀን እናንተን ሳላስብ የሀገሬን ሰዎች ሳላስብ ሀገሬን ሳላስብ ያደርኩበት የዋልኩበት ቀን የለም። አባቶቻችን እናቶቻችን you. Uh -huh. የአሉላ ከበደን ሙሉ ዘገባ በምሽት ፕሮግራማችን እንድታደምጡ እንጋብዛችኋለን። ወደሚቀጥለው ዘገባችን እናልፋለን። በተለያዩ የኦሮሚያ ክልል የሚገኙ ዩኒቨርስቲዎች ሰላማዊ ሰልፍ በማድረግ መንግስት በምዕራብ ኦሮሚያና ቤንሻንጉል ጉምዝ መካከል ያሉትን ችግሮች እንዲፈታ ጠይቀዋል። የኦሮሚያ ክልል ጸጥታ አስተዳደር ቢሮ ምክትል ኃላፊ ትላንት ከአሜሪካ ድምጽ የኦሮሚኛ ክፍል ጋር በነበራቸው ቆይታ ችግሩን ለመፍታት በሁለቱ ወገን ውይይት እየተደረገ መሆኑን ገልጸዋል። ሙክታር ጀማል ተጨማሪ አለሁ። ሰሞኑን በምዕራብ ኦሮሚያ እየታየ ያለውን የዜጎች መፈናቀል እና ሞትን ተከትሎ ኦሮሚያ ክልል ውስጥ በሚገኙ የተለያዩ ዩኒቨርሲቲዎች ተማሪዎች ወጥተው ችግሩን መንግስት ጣልቃ ገብቶ መፍትሄ እንዲያመጣ ጠይቀዋል። በአዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ፣ በጅማ ዩኒቨርሲቲ እና ወለጋ ዩኒቨርሲቲ ያነጋገርኳቸውም ተማሪዎች ይህንን ገልጸውልኛል። አዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ያነጋገርኩት ተማሪ መንግስት ይህን ጉዳይ ጣልቃ ገብቶ መፍትሄ እንዲያመጣ ጥያቄያችንን አቅርበናል ብለውኛል። ሰላማዊ ሰልፍ ነበረ፣ አዳማ ሳይንስ እና ቴክኖሎጂ ግቢ ውስጥ ማለት ነው። ተማሪዎች በአንድ ሰዓት አካባቢ ተነስቶ ድምፃቸውን ሲያሰሙ ነበር። ምን ብለው ነው ድምፃቸውን የሚያሰሙት? በወለጋ አካባቢ ያለው ነገር ሰዎች መንግስት ጣልቃ እንዲገባልን ለምንድን ነው ዝም ብሎ ህዝባችን ሲፈናቀል መንግስት የሚያየው፣ ለምንድን ነው ብሎ ነው ጥያቄያቸውን ያቀረቡት። ሲቲውን በመፈክር መልክ ነው የቀረበው። ለዚህ ለጥያቄያችሁ የዩኒቨርሲቲው ሌላ ደግሞ ከዩኒቨርሲቲ ውጭ የሆነ የመንግስት አካል መጥቶ መልስ የሰጣችሁ አለ? ማንም ይህንን ጉዳይ ጣልቃ ገብቶ ወይ ደግሞ መልስ ለመመለስ ችግራቸው ምንድን ነው ብሎ የጠየቀ አካል የለም። ልጆች ግቢ ውስጥ ነው ድምጻቸውን ሲያሰሙ የነበረው። ከትልቁ በር መውጫ ድረስ ሄደው ድምጻቸውን ሲያሰሙ ነበር። ከዛ በኋላ ምንድን ነው የሆነው? አሁን የመማር ማስተማር ሂደቱ ምን ላይ ነው ያለው? ሰልፍ የወጡ ሰዎችስ እንዴት ሆነ? ከዛ በኋላ አይ ማንም አልተናገራቸውም። የግቢን ፖሊስ ጨምሮ ማንም የተናገራቸው የለም። በሰላም ነው የተጠናቀቀው። ከተጠናቀቀ በኋላ ሁሉም በሰላም ግቢ ውስጥ እየተዘዋወረ ነው። በወለጋ ዩኒቨርሲቲ ያነጋገርኩት ሌላኛው ተማሪ ደግሞ ተማሪዎቹ በግቢ ውስጥ ባቀረቡት ጥያቄ ላይ የዩኒቨርሲቲው ፕሬዚዳንት ዶክተር ኤባ ሚጀና ተገኝተው እንዳነጋገራቸው ነግረውኛል። የኦሮሚያ ፖሊስ ወደ ቄሮዎች በሚወስደው እርምጃ ማቆም አለበት፣ ነፍሳት መጥፋት የለበትም። ከቤኒሻንጉል ጉሙዝ የተፈናቀሉ እና ከተለያዩ ስፍራ እየተፈናቀሉ ያሉ ህዝቦች መፍታቸው ይከበር፣ መንግስትም ለእነሱ የሚያስፈልገውን እርዳታ መስጠት አለበት በሚለው ነው ለዚህ ጥያቄያችሁ መልስ የሰጣችሁ የዩኒቨርሲቲው ወይ ደግሞ የመንግስት ሌላ የውጭ አካል አለ? ለጊዜው የተገኙት የዩኒቨርሲቲው ዶክተር ኤባሚጃና ነበር የተገኙት። እነሱም ግቢውን የሚመለከት ጥያቄ ለመመለስ ሞክረዋል። ሌላውን ደግሞ መልስ ስለሚሰጥ አካል እንደሚያቀርቡት ጥያቄዎቻችንን እንደዛ መልስ ሰጥቶን ነበር። የዛሬው የተማሪዎችን ጥያቄ በተመለከተ ከመንግስት አካል ምላሽ ለማግኘት ያደረግኩት ጥረት አልተሳካልኝም። ነገር ግን የጅማ ዩኒቨርሲቲን በተመለከተ የዩኒቨርሲቲው የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ዶክተር አሸናፊ በላይ ይህም ብለውኛል። ተማሪዎቹ ዛሬ ጠዋት ላይ፣ በእርግጥ ትናንትም፣ በቴክኖሎጂ ካምፓስ እንደዚህ ጥያቄ አንስተው ነበረ። እነዚህ የተነሱት ሀሳቦች በብዛት ዩኒቨርሲቲ የሚመልሳቸው ስላልሆኑ ተማሪዎቹ በሰላም ሀሳባቸውን ገልጸው ወደ ትምህርታቸው ተመልሰዋል። ይህን መቼም የምንደግፍ ሲሆን ያቀረቡት ጥያቄዎቻቸው በአግባቡ ተይዘው ለሚመለከተው አካል ነው ማ ዩኒቨርሲቲ ማቅረብ የሚችለው እንጂ እነዚህ ጥያቄዎች ላይ እንደ ዩኒቨርሲቲ የራሱ የሆነ መልስ መስጠት ስለማይችል ተማሪዎችን ጥያቄያቸውን ለሚመለከተው አካል ፎርዋርድ በማድረግ ይተባበራል ማለት ነው። በነቀምቴና አካባቢው በዚህ ሳምንት የተከሰተውን ችግር ተከትሎ ትላንት ከአሜሪካ ድምፅ ጋር ቆይታ ያደረጉት የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ ሁሴን ፈይሶ ችግሩን ለመፍታት የኦሮሚያ ብሔራዊ ክልላዊ መንግስትና የቤንሻንጉል ብሔራዊ ክልላዊ መንግስት ሁለቱ አመራሮች በቅርብ እየተነጋገሩ መሆኑን ገልጸዋል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። በመቀለ ከተማ በሊስትሮ ስራ ተሰማርተው ያገኟትን በመቆጠብ ቀጣይ ህይወታቸውን ለመለወጥ እየጣሩ ያሉ ወጣቶችን ህይወት ሙልጌታ አጽብሃ ለዛሬ ይዟል። ሳሙኤል ገብረስላሴ ስድስት ዓመት በሊስትሮ ስራ ተሰማርቶ ይገኛል። ከሚያገኘው ገቢ በየቀኑ ሁለት መቶ ብር ይቆጥባል። የቆጠበውን ብርም ሰብስቦ ወደ ውጭ ሀገር ዱባይ በመሄድ ልብሶችን እያመጣ ይሸጣል። ጫማ መጥረግ ስራውንም ይሰራል። ሌላ ኪሮስ ስብሐቱ የተባለ ወጣትም በተመሳሳይ ስራ ተሰማርቶ ይገኛል። በየቀኑ መቶ ብር ይቆጥባል። ሳምንታዊ የሚከፍል አምስት መቶ ብር እቁብም አለው። የወጣቶቹን የህይወት ጉዞና ቀጣይ ቅር ትኩረት ያደረገ ፕሮግራም ሙሉጌታ አዘጋጅቷል። ከስድስት ዓመታት በፊት ከወንድሙ የተረከባትን ጫማ ማስዋቢያ ስራ ወይም ሊስትሮ ከቀን ስራ ወጥቶ ነው የጀመረው። ሳሙኤል ገብረስላሴ ይባላል። በዚህ ስራም ኑሮውን ለማሻሻል እየጣረ ይገኛል። ከስድስት ዓመት በፊት ቀን ሰራተኛ ነው የሚሰራው የነበርኩት። አሁን በስድስት ዓመት ግን ሊስትሮ ነው የሚሰራ ያለሁት። ከወንድሜ ነው የተቀበልኩት። ወንድሜ ተላቅ ያለ ከሱ ጋር ነው የተቀበልኩት። እዛ ነው የሚሰራው የነበረ እሱ። ማንቻ ፈቃድ አውጥቶ ምናምን የራሱ ባጃጅ ገዝቶ ከራሱ ባጃጅ ከገዛ ሚኒባስ ምናምን ብሎ አሁን ድሬዳውና ያለ እሱ እኔ እዛ ነው ያለው። ያው እዚህ ሆኜ እየሰራው ነው። እና በሊስትሮ ብዙ ነገር ነው ለውጥ ያለው። በሊስትሮ ያው አሪፍ ነው፣ እግዚአብሔር ይመስገን አሪፍ ነው። ምንም አይልም። ያው እንቅስቃሴውም በዛው ይሻላል። ምክንያቱም ከቀን ሰራተኛ እንትን ብለ ሊስትሮ ሲገባ ያው በሀምሳ ብር ሞተ ብር ምናምን እያልኩ ያው ብሩ መሰብሰብ ጀመርኩት። አዎ ያው አስር ብር የነበር አስራ አምስት የሚሰጡ አሉ፣ አስራ አምስት ቲቪ የሚሰጡ ብዙ ሰው አለ። ስለዚህ ቲቪ የማይሰጥም አንጭ በረሮ እንትን የሚል ሰውም አለ፣ ግን ችግር የለውም ያው ምክንያቱም ከአስር ሰው አንድ ሰው እንዲህ ሲል ያው ምን ማለት አይደለም። በመቀለ ከተማ አስራ ስድስት ተብሎ በሚጠራ አካባቢ በሚገኝ የቀይ መስቀል ማህበር ህንጻ ተንተርሶ እየሰራ የሚገኝ ሳሙኤል ቀጣይ ህይወቱን ለማሻሻል ብር መቆጠብ ባህል እያደረግኩት ነው ይላል። እቁ ምናምን ደግሞ ጀመርኩት። አሁን በእቁ በመቶ ሀምሳ እየከፈልኩ ነበር። አሁን ወደ ሁለት መቶ ያው እስቲን መክሮ ብዬ በሁለት መቶ ሁለት ወረውነብኝ ከሞከርኩት ማለት ነው እየከፈልኩ ነው ያለሁት በየቀኑ ነው። ሁለት መቶ ብር ስደት ከምትሄዱት ወደ ውጭ ከእንትን ከምትሄዱት ወይም ማይረባ ስራዎች ከምትሰሩት ይህን ነገር ስሩ ብዬ ያው አንዳንዱ ዘመዴ የሚመክራቸው ሰዎች አሉን። ያው በብዛት እኔ የተወሰነ አንድ ስድስት ሰው አምስት ሰው የሚያውቁ ያለው እኔ የመከርኳቸው የጀመሩ ስራ እንደ አይነት ስራ አሉ። ሳሙኤል ከሚያውቁ ሰዎች ስራውንና ጥንካሬውን ይመሰክራሉ። ከማቀው ከሶስት አመት በላይ ሆኖኛል። በማቀው እንደገና በጣም ጎዝ ነው። ታታሪ ሰራተኛ ነው። በአቅቡ

እጅግ በጣም እስከማቆንርት ማለት ነው። ስለ ሳሙኤል ሌላ የሳበኝ አንድ ጉዳይ አለም። እሱም የቆጠበው ብር ሰብስቦ ወደ ዱባይ ይሄድና ልብሶች በማምጣት በመቀለ ከተማ ይሸጣል። ሊስትሮ እየሰራ አምስት ጊዜ ያህል ወደ ዱባይ በመመላለስ የንግድ ስራ ጀምረታል። ሳሙኤል ሊስትሮ የምሰራበት ጊዜ ከአሁን በኋላ ከአንድ ዓመት አይበልጥም፣ ሙሉ በሙሉ ወደ ንግድ ስራ ለመግባት አቅጃለሁ ብሏል። ሌላ ሊስትሮ እየሰራ የቁጠባ ባህልን ያጠናከረ ወጣት አግኝቻለሁ። እዛ አካባቢ አስራ ስድስት መቀለ ኪሮስ ስብሃቱ ይባላል። የ21 ዓመት ወጣት ነው። በሐውዜን ተወልደ ያደገ ጓደኞቹ በሊስትሮ ተሰማርተው ለውጥ ሲያስመዘግቡ አይቶ እሱም ወደ ስራውን ከሶስት ዓመታት በፊት መቀላቀሉን ይናገራል። ስራ ከገባሁት ሶስት ዓመት አድርጌ ያለሁ ሊስትሮ የሚባል ስራ ጓደኞች ነበሩ። ከጓደኞች ጋር እናተወያይተን እነሱ ሊስትሮ ሰርተው ባጃጅ ገዙና ከእኔ እኔ ከሳቸው ምን የሚያረቃለን ምናምን ብዬ ኒስትሮ ጀመርኩና ከዛ አሪፍ ነው ስራው። እነሱም ባጃጅ ገዙ ሁሉ ሁለት ባጃጅ አለው። እዛም እንደሱ ነው። ስራ ከገባሁ ቤተሰቤ ያግዛለሁ፣ ቢያንስ ለራሴ ሆናለሁ። አንዳንድ ሁሉም ነገር አሪፍ ነው። በቃ ኒስትሮ ማለት ሰው ይነቃው እንጂ ምንም፣ በጣም አሪፍ ስራ ነው፣ ትርፋ አለው። ኪሮስ እሱም ስራውን ሰርቶ ቆጥቦም ባጃጅ ወይም ባለሶስት እግር ተሽከርካሪ ገዝቶ ነበር። ግን በቀጣይ ለመስራት የሚፈልገውን የእንስሳት እርባታ እንዲጠቀምበት ብሎ ባጃጇን ሽጦ ተጨማሪ በየቀኑና በየሳምንቱ እየቆጠበ ይገኛል። ሲጠርቅ ሁሉ ሰው ያበራተኛል። በገቢ በአንድ ቀን ከ250 200 መካከለኛ ነው። እሱ እና ሰው ያበራተኛል። አሪፍ ከወዝ በቃ ምናምን ነው የሚለው ለአንድ ጫማ 10 ብር ነው የምጠርገው እና አሪፍ ነው፣ 15 አድርጎ ይሰጠኛል፣ ወይም 20። በአንድ ሳምንት ቁቁብ አለ እሱ ቁም 500 ነው። በአንድ ቀኑን አለን አንድ መቶ ብር በቃ አሪፍ ነው እና ወጣቱ ስራ መናቅ የለብን። እቅዴ ባገሬ ሄደ በሀውዜን ትን ከተማ የሆነ መሬት አለ። ትንሽ በሱ ከባቢ ሄደ እንስሳት ማርባትና እንደሱ ነው። እቅዴ ለቀጣይ ማለት ነው ውጤታማ ሆናለሁ ብዬ ነው የሚገባው። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም Dünan be jeniki zar embesop binan Dünan tuceniki zar embesop binan lema Mà đám sét chớp lát đã chín ngàn. Bố ba mầm, bố ba mầm, bố ba ba ሰማችሁ፣ የምትገኙት ጋቢና ቪኦኤ ነው። ወደመጨረሻው ሪፖርታችን እንሄዳለን። በተመጣጠነ ምግብ እጦት በየመን የሚገኙ ሕጻናት ህይወት እየቀጠፈ እንደሆነ ተገለጸ። የተባበሩት መንግስታት የህጻናት መርጃ ድርጅት ባወጣው መረጃ መሰረት ሶስት ዓመት ከግማሽ የፈጀው ጦርነት ከመካከለኛው ምስራቅ አረብ ሀገራት የመንን ወደ ከፋ ድህነት አልፎም አስከፊ ረሃብ ውስጥ ከቷታል። በየመን በተመጣጠነ ምግብ እጦት የሚሰቃዩ ህጻናት ቁጥር 1.8 ሚሊዮን ደርሰዋል። የሚያስፈልጋቸውን አፋጣኝ የሰብ ታ ከውጭ የሚያገኙባቸው መንገዶችም በእጅጉ በመጥበባቸው ምክንያት ከቀን ወደ ቀን ህይወታቸውን ሊቀጥፍ በሚችል አደጋ ውስጥ እንደሚገኙ ዘገባው ጨምሮ አትቷል። አራሽ አረባ ሳዲ ያደረሰንን ዘገባ እንዲህ አዘጋጅቸዋለሁ። በመካከለኛው ምስራቅ የተባበሩት መንግስታት የህጻናት መርጃ ድርጅት ዳይሬክተር ግሪየት ካፕሌሬ በተመጣጠነ ምግብ እጦት ምክንያት በየአስር ደቂቃው ህይወታቸው እየተቀጠፈ ያሉትን ህጻናት አስፈላጊውን እርዳታ በጊዜ ቢያገኙ ኖሮ ህይወታቸውን ማትረፍ ይቻል እንደነበረ ይናገራሉ። ዘ ሂውጅ ሌቨልስ ኦፍ ማልኒውትሪሽን አር ዋን ኦፍ ዘ ኢምፖርታንት አንደርላይንግ ኮዚስ ኦፍ ዛት ሃይ ሞርታሊቲ ሬይት but also the very low levels of vaccination. የህፃናቱን ህይወት እየቀጠፈ የሚገኘው ዋነኛው ምክንያት የተመጣጠነ ምግብ እጥረት ነው። በክትባት እጥረት ምክንያት የሚሞቱ ህፃናትም ቁጥራቸው ጥቂት የሚባሉ አይደሉም። የተባበሩት መንግስታት የህጻናት መርጃ ድርጅት እንደሚለው የሰብዓዊ እርዳታ ቁሳቁሶችን የጫኑ መኪኖች ድንበሮች በመዘጋታቸው ምክንያት ወደ ሀገሪቱ መዝለቅ አልቻሉም። በዚህም ምክንያት ህጻናት ከምግብ እጦቱ በተጨማሪ በተለያዩ በሽታዎች እየሞቱ ነው። የመካከለኛው ምስራቅ የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ዳይሬክተር ግሬት ካፕሌሬ 1.8 ሚሊዮን ንድር are suffering from acute malnutrition. 400,000 of these children ከአምስት ዓመት ዕድሜ በታች የሚገኙ 1.8 ሚሊዮን ሕፃናት የተመጣጠነ ምግብ እያገኙ አይደለም። ከእነዚህ ውስጥ 400 ሺዎቹ የምግብ እጥረትን ተከትሎ በሚከሰቱ በሽታዎች ሕይወታቸውን ለአደጋ ተጋልጧል። የሚያስፈልጋቸውን ሕክምና በፍጥነት ካላገኙ ደግሞ በየሰከንዱ ሕይወታቸው ሊቀጠፍ ይችላል። ዩኒሴፍ እንደ ዘገበው ወላጆች ለልጆቻቸው አስፈላጊ የሆኑትን ፍራፍሬዎችና የአትክልት ተዋጽኦዎችን በገንዘብ እጥረት ምክንያት ለልጆቹ ማሟላት አልቻሉም። በንጹሕ የመጠጥ ውሃ እጥረትም ምክንያት ከውሃ ጋር ተያያዥነት ያላቸው በሽታዎች በፍጥነት እየተስፋፉ እንደሆነም ጨምሮ ገልጿል። የሚመለከታቸው አካላት እነዚህን በሚሊዮን የሚቆጠሩ ሕፃናት ደህንነት ድርድር ውስጥ ሳያስገቡ በአፋጣኝ የጋራ ስምምነት ላይ መድረስ ይገባቸዋል። ይህን ካደረጉ የመን ላይ የተጋረጠውን የወደፊት አስከፊ አደጋ ለመታደግ መንገድ ይከፍታል ማለት ነው። በሳውዲ መንግስት የሚታገዘው የየመን መንግስትና በኢራን በሚታገዘው የሁቲ አማጽያን ቡድን መካከል ያለው ጦርነት ሶስት ዓመት ተኩል አስቆጥሯል። ዩናይትድ ስቴትስ በዚህ በያዝነው ወር በስዊድን ችግሮቹን ለመቅረፍ ይቻል ዘንድ የየመን መንግስትንና የሁቲ አማጽያንን ዓለም አቀፍ ታዛቢዎች በተገኙበት በጠረጴዛ ዙሪያ ውይይት ለማድረግ ጥሪ አቅርባለች። ሪያው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ ቪኦ አምሀሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሰላም በጤና ያገናኘን። በቴክኒክ ፕሮግራማችን ይመራ የነበረው ሞክቢል ያበረው። መልካም ምሽት ቱንን ራዲዮ ሰገል አሜሪካት